ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19 ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፈው የአማርኛ ፕሮግራም ጀመረ። ሰላም ጤና ስጥልን እንደምን አምሽታችኋል የተከበራችሁ አድማጮች እለቱ ሰኞ መስከረም 28 2011 ዓ ም ፕሮግራማችንን ይዘን ቀርበናል ምሽቱን የምናስተናግዳችሁ ቆንጅ ይታይና አዲስ አበበንን ለምሽቱ የያዝናቸውን ቅንብሮች እናስተዋውቃለን ከክረምት እረፍት የተመለሰው የኢትዮጵያ ፓርላማ ዛሬ በይፋ ተከፍቷል የ2011 የኢትዮጵያ ፌዴራላዊ ዴሞክራሲያዊ ሪፐብሊክ የህዝብ ተወካዮች ምክር ቤት የሥራ ዘመን በይፋ መከፈቱን አበስራለሁ አመሰግናለሁ። ፕሬዚደንት ሙላቱ ተሾመ ካደረጉት የመክፈቻ ንግግር የተቀነጨበ ነው። በምሽቱ አብይ ርዕስ ዝርዝሩ ይቀርባል። የቀድሞ የሶማሊያ ክልል ፕሬዚዳንትን ጨምሮ አራቱ ተጠርጣሪዎች የዋስ መብት ጥያቄ ውድቅ ሆነ። ሌሎች ዘገባዎችም አሉን። በሁለተኛው አጋማሽ በሐዋሳው ኢህአዴግ ጉባኤ በታዛቢነት ከተገኙት ከሰማያዊ ፓርቲ ሊቀመንበር የሸዋስ አሰፋ ጋር የተደረገ ውይይት ሁለተኛው ክፍል ይቀጥላል። ሌሎች ቅንብሮችም አሉ። ብርሃን ኃይሉ ፕሮግራማችንን ትመራለች። እስከ አራት ሰዓት ድረስ አብረናችሁ እናመሻለን። መልካም ምሽት። አሁን ወደ ዓለም ዜና እንለፍ። በክረምት እረፍት ላይ የቆየው የኢትዮጵያ ሕዝቦች የተወካዮች ምክር ቤት የ2011ን የመጀመሪያ ስብሰባ የፕሬዝዳንት ሙላቱ ተሾመ ንግግር በማድመጥ ተጀምረዋል። የህግ የበላይነትን ማስከበር ከዓመቱ የመንግሥት ትኩረት አቅጣጫዎች አንዱ እንደሚሆን በሕዝብ ተወካዮችና ፌዴሬሽን ምክር ቤቶች የመክፈቻ ስነስርዓት ላይ የተናገሩት ዶክተር ሙላቱ ተሾመ የተለያዩ አዋጆችን በማሻሻሉ የዓመቱ ዕቅድ መካከል የጸረ ሽብር ሕጉም እንደሚጠቃለልበት አስረድተዋል። ቅደም ሲል እንዳልነው ዝርዝሩ በዕለቱ አብይ ርዕስ ይቀርባል። የቀድሞ የሶማሌ ክልል ፕሬዚደንት አቶ አብዲ ሞሐመድ ኡመርን ጨምሮ አራቱ ተጠርጣሪዎች ያቀረቡትን የዋስ መብት ጥያቄ ፍርድ ቤት ውድቅ አድርጎታል። ፖሊስ ያቀረበውን ተጨማሪ የምርመራ ጊዜ ፈቅዶም ተለዋጭ ቀጠሮ ሰጥቷል። በተጠርጣሪዎች አያያዝ ላይ የፌዴራል ፖሊስ ተወካይ ማብራሪያ ለፍርድ ቤቱ ሰጥተዋል። መለስካቸው አመሀ ዝርዝሩን ልኳል። የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ 19ኛ ተረኛ ወንጀል ችሎት የተጠርጣሪዎች ምርመራ አካሄድ ከምን እንደደረሰ መርማሪ ፖሊስ እንዲያስረዳ አዟል። በዚሁ መሠረት ባለፉት አስር ቀናት የዘጠኝ ምስክሮችን ቃል እንደተቀበለ ከሐምሌ 26 እስከ 30 2010 ዓ ም በክልሉ በተፈጠረው ብጥብጥ የአካል ጉዳት የደረሰባቸውን ሰዎች የጉዳት አይነትና መጠን የሚያመልክት ማስረጃ ከሆስፒታል እየጠበቀ መሆኑን፣ ከተጠርጣሪዎቹ የተያዙ ተንቀሳቃሽ ወይም የእጅ ስልኮችንና ሲም ካርዶች እንዲሁም ላፕቶፖች በባለሙያ እያስመረመረ እንደሆነ፣ አሁንም የተጠርጣሪዎችን ግብራበሮችን መያዝ እንደሚቀረው ገልጿል። ከዚህ በተጨማሪም በጅምላ የተጨፈጨፉ ሰዎችን አስከሬን ለማስመርመር እንዲሁም ከወንጀል ድርጊቶቹ ጋር የተያያዘ በርካታ የጦር መሳሪያና ገንዘብ የመያዝ ሥራም ገና እየተካሄደ መሆኑንና ሌሎችም ይቀሩኛል ያላቸውን ለፍርድ ቤቱ ከዘረዘረ በኋላ ተጨማሪ 14 ቀን ምርመራ ጊዜ እንዲሰጠው አመልክተዋል። የተጠርጣሪዎቹ ጠበቆችና ተጠርጣሪዎቹም የፖሊስን ጥያቄ ተቃውመዋል። ጠበቆቹ ፖሊስ ከዚህ በፊት ሠራሁ ብሎ ለፍርድ ቤቱ ካቀረበው ዝርዝር የተለየ ሥራ ዛሬ አላቀረበም ይህም የሚያሳየው ፖሊስ ስራውን እየሰራ እንዳልሆነ ነው ሲሉ ተከራክረዋል አንዳንዶቹም ቀርተዋል የተባሉ ሥራዎች በሰዓታት ብቻ ሊከናወሩ የሚችሉ ናቸው ሲሉ ገልጸው ደንበኞቻቸው በዋስ እንዲፈቱና ጉዳያቸውን በውጭ ሆነው እንዲከታተሉ ጠይቀዋል ፍርድ ቤቱ የሁለቱን ወገን ክርክር ከሰማ በኋላ ተጠርጣሪዎቹ በየጊዜው በማረፊያ ቤት አያያዛቸው ያቀረቡትን አቤቱታ በተመለከተ የፌዴራል ፖሊስ ማብራሪያ እንዲሰጥ ባዘዘው መሠረት ተወካዩን አስቀርቦ ማብራሪያውን አዳምጧል የፌዴራል ፖሊስ ተወካይ ኮማንደር ኪዳን አየለ ለፍርድ ቤቱ እንደገለጹት ተጠርጣሪዎቹ በተደጋጋሚ እንዳቀረቡት አቤቱታ የታሰሩት በጨለማ ቤት ውስጥ አይደለም። ጨለማ እስር ቤትም የለንም ብለዋል። በጤና እንክብካቤም በኩል እስከ ፖሊስ ሆስፒታል ድረስ ሐኪም እንደሚያቸውም አስረድተዋል። ፍርድ ቤቱ በመጨረሻም ተጠርጣሪዎቹ ያቀረቡትን የዋስትና ጥያቄ ውድቅ አድርጎ ለጥቅምት 9 ቀን 2011 ዓ ም ተለዋጭ ቀጠሮ ሰጥተዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ አድማጮች ዜና የሚተላለፍላቸው ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት ነው። የዩናይትድ ስቴትሷ ቀዳማዊት እመቤት ሜላኒያ ትራምፕ በአራት የአፍሪካ ሀገሮች ለሳምንት ያደረጉትን የሥራ ጉብኝት አጠናቀዋል። ጋናን፣ ማላዊን፣ ኬንያንና ግብፅን ያዳረሰውን የሚስስ ትራምፕን የአፍሪካ ጉብኝት ዜና የተከታተለችው የአሜሪካ ድምጿ የዋይት ሀውስ ዘጋቢ ፓሲ ዊንደኩስዋራ ከናይሮቢ ያጠናቀረችውን ዘገባ አሉላ ከበደ ያቀርባል። የሚስስ ትራምፕን ለበጎ ምግባር የታለመ ጉዞ ባለቤታቸው ፕሬዝዳንት ትራምፕ ከዚህ ቀደም አጉሪቱን አስመልክቶ የሰነዘሩት ስለ ስድብ የሚቆጠር አስተያየት አሉታዊ ድባብ እንዳላጠላበት በስጋት ሲያነጋግር ነበር። ሚስስ ትራምፕ ወደ ዋይት ሀውስ ከመጡ ወዲህ ከባለቤታቸው ከፕሬዝዳንት ትራምፕ ውጪ ለብቻቸው ሲጓዙ በዚህ የመጀመሪያቸው በሆነውና ምርጥ ወይንም ከሁሉ የላቀውን የተሰኘ ዘመቻቸው በታዳጊ ህጻናት ማህበራዊ ስነ ልቦናዊና አካላዊ ጤንነት ዙሪያ ትኩረት ያደረገ ነው። ለውብና ሞቅ ላለው አቀባበላችሁ በእጅጉ አመሰግናለሁ። ከመሀከላችሁ በመገኘቴ ደስ ብሎኛል። የማንብላችሁ መጽሐፍ የማንብላችሁ መጽሐፍ ይዣለሁ። ስለ አንበሳውና ስለ አይጢቱ ታሪክ ያወሳል። ስለዚህ መጽሐፍ ከዚህ ቀደም ታውቁ ነበር? ሰምታችኋል? የሚስስ ትራምፕ መልእክት በፊናቸው የእናቶችን ሞት ቁጥር ለመቀነስ የተነጣጠረ ዘመቻ የያዙትን የኬንያውያን ቀዳማዊት እመቤት ማርጋሬት ኬንያታን ጨምሮ የታዳጊ ሕጻናትና የእናቶች ጤና ዛሬም ልዩ ትኩረት በሚሻባት አፍሪቃ የብዙዎችን ቀልብ ለመሳብ የታደለ ይመስላል። በኬንያና በዩናይትድ ስቴትስ መካከል ያለውን ግንኙነት ይበልጥ ለማሻሻልም የሚያግዝ መልካም ዕድል ይሆናል ሲሉ አንዳንዶች ይገልጣሉ። ይሁን እንጂ ጉዟቸው ሌላስ ተጨማሪ ምክንያት ይኖረው ይሆን በሚል ጥርጣሬ እየጠየቁም አልጠፉም። ይበልጡን ባለቤታቸው አፍሪቃን አስመልክቶ ያን አጸያፊ አነጋገር ከተናገሩ በኋላ የተፈጠረውን የስሜት ስብራት ለመጠገን የታለመን የሚመስለኝ፣ በመሆኑም ቀስ ብለው የአፍሪቃን አመኔታ ለመግዛት አለያም የአፍሪቃ መሪዎችን ቀልብ ለመሳብ የያዙት ነው። ጉዟቸው በጥቅሉ መልካም ግምገማ ብቸረውም በከፊል ግን፣ የዋይት ሀውስ ስለ ጉዟቸው አስቀድሞ ያወጣውን መግለጫ አነስተኛ መሆን ጨምሮ በቂ የመገናኛ ብዙኃን ሽፋን ግን አላገኘም። የዩናይትድ ስቴትሱ የውጭ ጉዳይ ሚኒስትር ማይክ ፓምፔዮ እና የቻይናው የውጭ ጉዳይ ሚኒስትር ዋንግ ዩ ዛሬ ቤጂንግ ውስጥ ባደረጉት ስብሰባ የሁሉም ሀገሮች የወደፊት ዲፕሎማሲያዊ ግንኙነት አንዱ የሌላውን ወገን በማይጎዳ መልኩ እንዲሆን ጥሪ አቅርበዋል። ዩናይትድ ስቴትስ ከታይዋን ጋር በምታደርገው ግንኙነት በንግዱ ዘርፍ ያለውን ውጥረት የሚያባብስ በመሆኑ ሁኔታው ቻይናን እንደማያስደስታት ዋንግ ዩ አመልክተው ይህም በሁለቱ ሀገሮች መካከል ትምምን እንዳይኖር ስላደረገ ዩናይትድ ስቴትስ ከዚህ አድራጎቷ እንድትቆጠብ አሳስበዋል። ፓምፔዮ በበኩላቸው ዩናይትድ ስቴትስ ስለ ቻይና የተወሰኑ ስጋቶች እንዳሏት አመልክተው እነዚህን ወደ ውይይቱ ጠረጴዛ ለማምጣት ፈቃደኛ እንደሆኑ ገልጸዋል። ፓምፔዮ ወደ ቻይና ያመሩት በደቡብ ኮሪያ ጉዟቸው ከሰሜን ኮሪያው መሪ ኪም ጆንግ ኡን ጋር ከተገናኙ በኋላ መሆኑ ታውቋል። በፕሬዚዳንት ዶናልድ ትራምፕ የታጩት አዲሱ የዩናይትድ ስቴትስ ጠቅላይ ፍርድ ቤት ተመራጭ ዳኛ ብሬት ኮቫኖ ቃለ መሐላ ከመንፈጸማቸው ጥቂት ሰዓታት በቀረበ በአሁኑ ወቅት ዲሞክራቶች አሁንም አልተኙላቸውም ይላሉ ፕሬዚዳንቱ ዶናልድ ትራምፕ። በዚህም ምክንያት ዲሞክራቶች ላይ ክስ አሰምተዋል። በወጣትነት ዘመናቸው ፈጽመዋል ከተባለው የወሲብ ቅሌት ክስ ያመለጡት ከቫኖ ከሰዓታት በኋላ ቃለ መሐላ ይፈጽማሉም ተብሏል። ፕሬዚዳንት ትራምፕና ሌሎችም ሪፐብሊካኖች እንደሚሉት የካቫኖ በጠቅላይ ፍርድ ቤቱ ዳኛ ሆኖ መመረጥ በሴኔቱ ምክር ቤት ስለተረጋገጠ በህዳሩ የምክር ቤታዊ ምርጫ ወግ አጥባቂ ፓርቲውን በእጅጉ ያግዛል። በዚህ ወር አፍጋኒስታን ውስጥ የሚካሄደው የምክር ቤት ምርጫ ከሀቅ የራቀና የውሸት በመሆኑ ለዚህ ምርጫ መሳካት በሚንቀሳቀሱ ባለስልጣናትና የደህንነት ኃይላት ላይ እርምጃ እንዲወስዱ ታሊባን ለተዋጊዎቹ ትዕዛዝ አስተላለፈ። አክራሪው እስላማዊ ድርጅት ዛሬ ሰኞ ባወጣው መግለጫ ድምፅ ሰጪዎችም ሆኑ ተወዳዳሪዎች ወደ ምርጫ ጣቢያው እንዳይሄዱ ጥሪ አስተላልፏል። ቡድኑ በዚህ መግለጫው እንዳስታወቀው የይስሙላ ባለው ምርጫ መሳተፍ አፍጋኒስታን ላስቀመጣቸው አሻንጉሊቶች እውቅና መስጠት ይሆናል። ምንም እንኳን አንዳንድ ፈተናዎች ቢኖሩበትም ለምርጫው መሳካት የሚደረገው ዝግጅት በታቀደው ፕሮግራም መሰረት እየተካሄደ መሆኑን ለታሊባኑ ዛቻ መልስ የሰጡት የዩናይትድ ስቴትስ ወታደራዊ ቃል አቀባይ ገልጸዋል። በመጨረሻም የደረሰበት ያልታወቀው አንድ የሳውዲ አረቢያ ጋዜጠኛ ኢስታንቡል ውስጥ በሚገኘው የሪያድ ቆንስላ ጽህፈት ቤት ቅጥር ግቢ ውስጥ ሳይገደል አልቀረም የሚል ጥርጣሬ ከቱርክ ባለስልጣናት እየተሰማ ነው። በመሆኑም የሪያድን የቆንስላ ግቢ ለመፈተሽ ቱርክ ዛሬ ሰኞ የሳውዲ አረቢያን ፈቃድ መጠየቋ ተሰምቷል። የሳውዲ አልጋ ወራሽ ልዑል መሐመድ ቢን ሳልመን ባለፈው ሳምንት በተናገሩት ቃል የደረሰበት በጠፋው የ59 ዓመቱ ጋዜጠኛ ጃማል ካሾጊ ጉዳይ ሪያድ አንዳች የምትደብቀውም ሆነ የምትሰጋበት ነገር ስለሌለ የቱርክ መንግስት ያቀረበውን ጥያቄ ትቀበላለች ማለታቸው ይታወቃል። ይሁንና ቱርክ ላቀረበችው ጥያቄ እስካሁን ከሳውዲ በኩል የተሰጠ መልስ የለም። የቱርክ ባለስልጣናት ጥርጣሬ መሰረተ ቢስ ነው ሲሉም ይሰማሉ ሳውዲዎች። ዜናው አበቃ። አድማጮች ይህ ከአሜሪካ ድምጽ ራዲዮ ጣቢያ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሰኞ ምሽት ፕሮግራማችን ነው። የምናስተናግዳችሁ ቆንጅ ይታይና አዲሱ አበበ። በነገራችን ላይ ዛሬ በዩናይትድ ስቴትስ ዓመታዊ በዓል ነው። ስሜንም በዓሉንም አንድ ላይ ያነበኩት ጥሩ አድርገሃል። አብሮ የሚያስተናግደው አዲሱ አበበ እና በነገራችን ላይ ዛሬ ሰኞ እዚህ አሜሪካ ውስጥ አመታዊ በዓል ነው። ክሪስቶፈር ኮለምበስ የአሜሪካ ምድር ለመጀመሪያ ጊዜ የረገጠበት ኮለምበስ ዴይ በአመቱ በወርሃ ጥቅምት ሁለተኛው ሰኞ ላይ በዛሬ ማለት ነው። በፌዴራል መንግስትና በተለያዩ ስቴቶች የሚከበር በዓል ነው። በሁለተኛው የዝግጅታችን አጋማሽ የሚቀርቡትን ዝግጅቶች በአጭር ባጭሩ እናስተዋውቅና ወደ መጽሔት ክፍለ ጊዜ እንሻገራለን። አብራችሁን ቆዩ። እንግዲህ 27 ዓመት ሙሉ የጎታ ወይም የመበተን ሀሳብ ገዢ ሀሳብ ነበረ። ከዛ በተጨማሪ አራቱ ድርጅቶች ህወሀት የትግራይ ነጻ አውጪ ድርጅት ነው ነው የሚለው ገዢ ድርጅት ሆኖ ግን ነጻ አውጪ ድርጅት ነው። አሁንም ሌሎችም መገንጠል እንፈልጋለን፣ በጣም ተበድለናል። የበደለው ማን እንደሆነ እስከማይታወቅ ድረስ በዛም በዛም ተበድለናል የሚለው በዝቷልና፣ በሐዋሳው የኢህአደግ ጉባኤ ላይ በታዛቢነት የተገኙት የሰማያዊ ፓርቲ ሊቀመንበር አቶ የሺዋስ አሰፋ በሁለተኛው አጋማሽ ይቀርባሉ። አሁን አብይ በክረምት እረፍት ላይ የቆየው የኢትዮጵያ የህዝብ ተወካዮች ምክር ቤት የ2011ዱን የመጀመሪያ ስብሰባ የፕሬዝደንት ዶክተር ሙላቱ ተሾመን ንግግር በማድመጥ ጀምረዋል። በህዝብ ተወካዮችና ፌዴሬሽን ምክር ቤቶች የመክፈቻ ስነ ስርዓት ላይ የተናገሩት ፕሬዚደንት ዶክተር ሙላቱ ተሾመ የህግ የበላይነትን ማስከበር ከአመቱ የመንግስት ትኩረት አቅጣጫዎች አንዱ እንደሚሆን አስታውቀዋል። የጸረ ሽብር ህጉን ጨምሮ የተለያዩ አዋጆችን የማሻሻሉ ስራም በዚህ አመት እንደሚጠናቀቅ አስረድተዋል። እስክንድር ፍሬው ተከታዩን ዘገባ ልኳል። የ2011 የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ የህዝብ ተወካዮች ምክር ቤት የስራ ዘመን በይፋ መከፈቱን አበስራለሁ። አመሰግናለሁ። የህዝብ ተወካዮችና የፌዴሬሽን ምክር ቤቶች አራተኛ ዓመት የሥራ ዘመናቸውን የጀመሩት ዛሬ ከሰዓት በኋላ ነው። ሁሌም በመስከረም ወር የመጨረሻ ሰኞ የሚካሄደው የምክር ቤቶቹ የመጀመሪያ ስብሰባ መንግስት በዓመቱ ሊሰራ ሊያከናውን ያቀዳቸው ተግባራት ይፋ የሚሆኑበት፣ ቀጣይ አቅጣጫዎች የሚዘረዘሩበት ነው። የምክር ቤቶቹን የጋራ ስብሰባ በንግግር የከፈቱት ፕሬዝዳንት ዶክተር ሙላቱ ተሾመም የ2011ን የመንግስት የትኩረት አቅጣጫዎች አብራርተዋል። በዚህም መሰረት የህግ የበላይነትን ማስከበር አንዱ የትኩረት አቅጣጫ እንደሚሆን ያብራሩት ለዘመናት በመልካም ሁነ፣ በፈጣን የታሪክ አጋጣሚዎች ሁሉ አብሮነትና መቻቻል የሀገራችን ህዝቦች አይነተኛ ስኬት ሆኖ መቆየቱ የሚታወቅ ሲሆን ከቅርብ ጊዜ ወዲህ ግን የተጋረጠብን ትልቅ ፈተና ነፃነትንና ሥርዓት አልበኝነትን ባለመለየት መረን የለቀቀ ህግና ሥርዓትን የማከብር እንቅስቃሴዎችና ድርጊቶች መስፋፋታቸው ነው። እንደዚህ ያሉት እንቅስቃሴዎች የዜጎችን ደህንነትና አገሪቱን ሰላም በከፍተኛ ሁኔታ እየተፋተኑ ይገኛሉ። በዚህም የተነሳ ዜጎች በክብር ሕይወታቸውን አጥተዋል፣ ከቀያቸው ተፈናቅለዋል፣ ለዘመናት ያፈሩትን ሀብትና ንብረት ጥለው ተሰደዋል። በጥቅሉ የሕግ የበላይነት አደጋ ላይ ወድቋል። በሕግ የበላይነት መርህ የማይመራ ሀገር እጣ ፈንታው ደግሞ የማኅበራዊና ፖለቲካዊ ቀውስ መስፋፋት ግጭት፣ ጥፋትና መበታተን ብቻ ነው። ስለሆነም በየደረጃው የሚገኙ የመንግስት አካላት ይህንን ጉዳይ ልዩ ትኩረት በመስጠት የእያንዳንዱም ዜጋ ደህንነትና ነጻነት ለማስከበር አስፈላጊ ሁሉ እርምጃ እንዲወስዱ ይደረጋል። በመንግስት እየተካሄዱ ያሉ የማሻሻያ እርምጃዎች ተጠናክረው እንደሚቀጥሉም ፕሬዝዳንቱ ተናግረዋል። እርምጃዎቹ ተቋማዊ ቅርጽ እንዲይዙ እንደሚደረግ ሮሮ የሚቀርብባቸው አንዳንድ ህጎችም በዚህ ዓመት እንደሚሻሻሉ በመጥቀስ የዲሞክራሲ ምህዳሩን ለማስፋት የተጀመረው የሪፎርም ስርዓት ተጠናክሮ ይቀጥላል። የዲሞክራሲ ስርዓቱ እንዲጎለብትና እነዚህ መልካም ጅምሮች በዘላቂነት ተቋማዊ ቅርጽ ይዘው እንዲቀጥሉ በቀጣይነት የህግ ማዕቀፉን ማሻሻል፣ የዲሞክራሲን ማጠናከር ብቻ አማራጭ ነው። ይህንን ሂደት በአግባቡ ለመምራት ገለልተኛ የሆነ የህግና የፍትሕ አማካሪ ጉባኤ ተቋቁሟል። ይህ ጉባኤ በቴክኒክ ኮሚቴ የሚታገዝ ሲሆን በበጀት ዓመቱ የጸረ ሽብር አዋጅ፣ የሲቪክ ማኅበራትና የበጎ አድራጎት አዋጅ፣ መገናኛ ብዙሀንና የመረጃ ነጻነት አዋጅ እና ሌሎችን የማሻሻሉ ሥራ ይጠናቀቃል። በተጨማሪም በሚዲያ ነጻነትና ሀሳብ በነጻነት የመግለጽ መብት መከበር ዙሪያ የተጀመረ አበረታች ለውጥ ተጠናክሮ ይቀጥላል። ከዚህ ላይ አጽንዖት ወሰት የሚፈልገው ጉዳይ ቢኖር የሚዲያ ተቋማትና የማኅበራዊ ሚዲያ ተጠቃሚዎች ማኅበረሰባችን ያለው መቻቻልና አብረ መኖር በሚያጠናክር ስሜት ሊንቀሳቀሱ እንደሚገባ ነው። የምርጫ ህጉን የማሻሻሉ ስራም በዚህ ዓመት እንደሚጠናቀቅ ነው ፕሬዚዳንት ዶክተር ሙላቱ ተሾመ በንግግራቸው የጠቀሱት። ከተፎካካሪ ፓርቲዎች ጋር በመመካከር የምርጫ ህጉ ዲሞክራሲያዊና አሳታፊ እንዲሆን የተጀመሩ የማሻሻያ ስራዎች በአጭር ጊዜ እንዲጠናቀቁ ይደረጋል ነው ያሉት። የኢትዮጵያ የምርጫ ስርዓት በህገ መንግስቱም እንደተቀመጠው አብላጫ ድምጽ የተሰኘ የምርጫ ስርዓት ነው። ባለፈው አመት የተደረጉ አንዳንድ ውይይቶችን ተከትሎ ግን ከተመጣጣኝ ውክልና ስርዓት ጋር ወደ ተደባለቀ ቅይጥ ትይዩ የምርጫ ስርዓት እንዲቀየር ከስምምነት መደረሱ ተገልጾ ነበር። ይህ በራሱ ግን ህገ መንግስታዊ ማሻሻያ ወይም ኮንስቲትዩሽናል አሜንድመንት የሚጠይቅ ቢሆንም ፕሬዝዳንቱ እንደዚህ አይነት ዝርዝሮችን አልጠቀሱም። እነዚህና የፕሬዝዳንቱ ንግግር ሌሎች ይዘቶች ሰሞኑን ውይይት እንደሚደረግባቸው ይጠበቃል። ዛሬም በመክፈቻው ላይ የተገኙት ጠቅላይ ሚኒስትር ዶክተር አብይ አህመድም የፕሬዝዳንቱ ንግግር አስመልክቶ ከፓርላማው አባላት ለሚነሱ ጥያቄዎች ምላሽ የሚሰጡት በዚህ ውይይት ላይ ይሆናል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። የምሽቱን አብይ ርዕስ አደመጥን። እስክንድር ፍሬውን እናመሰግናለን። ለመጽሔት ክፍለ ጊዜ ወደ ተሰናዱት ዘገባዎች እንለፍ። ማኅበራዊ ሚዲያን ለበጎ ዓላማ ለሚያዋሉ ግለሰቦችና ቡድኖች በየዓመቱ እውቅና የሚሰጠው ሁለተኛው የጣና ሽልማት ሰሞኑን ባህር ዳር ከተማ ተካሂዷል። አስቴር ምስጋናው ተከታዩን ልካልናለች። በኢትዮጵያ በ2010 ዓ ም ማህበራዊ ሚዲያን በኃላፊነት ተጠቅመው ሀገርንና ወገንን የሚጠቅም ስራ የሰሩና በተጠቃሚዎች ዘንድ ተጽዕኖ የፈጠሩ ከመቶ እጩዎች ውስጥ በ16 ዘርፎች ተለይተው የእውቅና ሽልማት ተሰጥቷቸዋል። ከእነዚህ መካከል በስነ ጽሑፍ ዘርፍ ዲያቆን ዳንኤል ክብረት አንዱ ነው። እኔ አንድ ለአምስት አንድ ለስድስት መጽሐፍ በሚሰጥበት ጊዜ የተማርኩትና የመጽሐፍ ችግር አውቀዋል። አሁን ግን በማህበራዊ ሚዲያ ብዙ መረጃዎችን ታገኛለን። ለበጎ ለመጠቀም የተነሳ ትውልድ ከተፈጠረ በጣም በጣም በጣም በጣም ጠቃሚ ነው። በጣም እድገትን የሚያቀላጥፍ በጣም ብዙ ነገሮችን ማቀላጠፍ የሚችላል። በእርዳታ እኮ የምናየው ድሮ እርዳታ ለመሰብሰብ የት ሀገር ነው የምንደርሱ? ዛሬ እኮ አንድ ቦታ ሁን እርዳታ በመሰብሰብ በመላለም ያሉ ሰዎች ለወገኖች እርዳታ እንዲያደርጉ ማድረግ እኮ ይቻል እና ለዚህ መጠቀም እንዲያውም እዚህ ድረስ በጣም ቀላሎች ነገሮችን ማቅለያ ሆነዋል። ማከበጃም ደግሞ ማድረግ በጤና መረጃ ዘርፍ ተሸላሚ የሆነችው ደግሞ ወይዘሮ ራሄል ሞገስ የዶክተር አለ መስራች ና ባለቤት ናት። እንግዲህ ዛሬ የተሸለም ነው በዚሁ በጤና ዙሪያ ማለት ነው። በጤና ዘርፍ ላይ ነው ምን ምን ሰራችሁ? በጤና ዘርፍ ጤና ዘርፍ ላይ ፌስቡክን በተመለከተ ማህበራዊ ሚዲያ ወደ 186 በላይ ፎሎወርስ አለ እና ለነሱ በየቀኑ ሶስት ወይም አራት የተለያዩ ፖስቶችን አዌርነስ ሊሆን ይችላል። ፕሪቨንሽን ላይ ቀድሞ እንዴት መጠንቀቅ እንዳለባቸው በየቀኑ በምናወጣው ነገር ብዙ ለማህበረሰብን ጠቅመናል ብዬ አስባለሁኝ። እዚህ ሁሉ ነገር እየረዳን ካለምንም ማስታወቂያ ሶሻል ሚዲያው ምን ያህል ሰው ላይ እንደሚደርስ እያየ ነው ነው እና በደንብ ጠቅሞናል ብዬ አስባለሁ። በጥሩ ጎን ለተጠቀመበት በጣም ብዙ ጥሩ ጎን አለው በዛ ደግሞ በሚያፈርሰው ነገር ደግሞ ኬድሽ እንደዛው ነው ማለት ነው። ሰላምም የሚሰጥ አይመስለንም እኛ አንድ ሰው መቶ በዛ በፌስቡክ አድርገን ኮሜንት በሚሰጡ ሰዓት በምንሰጣቸው መልስ በጣም ምን ያህል ደስተኛ እንደምንሆን ነው የምናየው። እና ፌስቡክ በጣም ለጥሩ ነገር ለተጠቀመበት በጣም ጥሩ ነው። ሌላው በበጎ አድራጎት ልማት ዘርፍ የእውቅና ሽልማት ያገኘው አቦጊዳ ሮትራክት ነው። የዚህ የቡድን ማህበራዊ ሚዲያ ተጠቃሚ ተወካይ በሽልማቱ ላይ ያስተላለፉት መልእክት ይሄው ነው። ናርዶ ስለሽ ይባላሉ። የሮትራክት ክለብ አቦጊዳ ፕሬዚዳንት ነኝ። የተሸለምንበት ዘርፍ የበጎ አድራጎት ዘርፍ ነው። የምንሰራቸው የበጎ አድራጎት ስራዎች በዋነኛነት የደም ልገሳ ፕሮግራም ነው። በየሶስት ወሩ የምናካሄደው ላለፉት አስራ አራት አመታት ስናደርገው የቆየው ነው። ሌላው ብራና ፕሮጀክት የሚባላለን ሁልጊዜ በየአመቱ የትምህርት መሳሪያ መግዛት ለማይችሉ ተማሪዎች የምናሟላበት ነው። በዚህ አመት ከአንድ ሺህ አምስት መቶ በላይ ለሚሆኑ ተማሪዎች ማድረስ ይችለናል። ሌላው ለሴት ተማሪዎች የንጽህና መጠበቂያ ሞዴስ ዶኔት እናደርጋለን። ምክንያቱም እሱን በማጣት ከትምህርት ቤት የሚቀሩ ልጆች እንዳሉ ሴት ተማሪዎች እንዳሉ ስለሰማን ሌላው የምገባ ፕሮግራም አለን። ሁልጊዜ ቁርስና ምሳ የምናበላቸው ወደ መቶ ሀያ የሚጠጉ ተማሪዎች አሉ ፈረንሳይ አካባቢ የሚገኝ ህዝባዊ ሰራዊት የሚባል ትምህርት ቤት። ዛሬ ሌት እንድንሸለም የሆነው እነዚህን ስራዎች ሶሻል ሚዲያ ላይ በማስተዋወቃችን ነው። ጥሩነቱ ሶሻል ሚዲያ ላይ ብዙ ጊዜ ሪሰንትሊ በተለይ ኔጌቲቭ ነገሮችን ነው በብዛት የምንሰማው። በተለይ በዚህ ወቅት እንደዚህ በበጎ ስራ የተሳተፉ ሰዎች፣ ሶሻል ሚዲያን ለበጎ ነገር የተጠቀሙ ሰዎችን የሚሸልም አካል መኖሩ ትልቅ ነገር ነው። እኛም እዛ ላይ በምናደርገው እንቅስቃሴ ነው የተሸለምነው። በዘመራ መልቲሚዲያና ፕሮሞሽን እንዲሁም ሰለሞኒክ ኢንተርቴንመንት አዘጋጅነት ከአመት በፊት የተጀመረው የጣና ሽልማት ወይም ጣና ዋርድ ዋና አላማ በመላ ሀገሪቱ የሚገኙ የማህበራዊ ሚዲያ አቀንቃኞችን ስራ የሚፈትሽ ሲሆን፣ በተለይ ሚዲያውን ምን ያህል ለበጎ አላማ አውለውታል የሚለው ትኩረት ያገኛል። ሰለሞን ምረት እባላለሁ፣ የጣና ሽልማት አዘጋጅ። እንግዲህ መስፈርታችን የሆነው አንደኛ የመጀመሪያው መስፈርት ጥቆማ ነው ህዝቡ በራሱ ያምንባቸዋሉ የሚለው መንገድ የመጀመሪያው መስፈርት ነው። ስለዚህ ገጽ አለን፣ የፌስቡክ ገጽ ጣና ዋርድ፣ ጣና ሽልማት የሚባል ህዝቡ በዛ እየገባ ጥቁም ይሰጣል። የማህበራዊ ሚዲያ ተጠቃሚ ማለት ነው። ስለዚህ ዘንድሮ አዘራርቦ ወደ 49 ሺህ የሚያህል ህዝብ ጥቁማ ሰጥቶናል። ከዛ ውስጥ ከተጠቆሙት ውስጥ እንግዲህ ለዚህኛው አመት የሚያሟሉትን መስፈርት ያሟሏሉ የሚለውን እንገመግማለን። ያው መስፈርቶቹ ብዙ ናቸው። ነገር ግን የመጀመሪያ የተከታይ ብዛት በራሱ ይዘቱ የሚጽፉት ነገር ከዘርፉ ጋር ያለው ተቆራኝነት እና ይዘቱ ምን ይመስላል የሚለውን ነገር ይታያል። ከዚ ውጭ ምን ያህል በአንድ አመት ውስጥ የሰሩት ስራ ግምት ውስጥ ይገባል። ከሀምሌ አንድ 2009 እስከ ሀምሌ አንድ 2010 ድረስ የሰሩት ነው የታየው። ከዛ ውጭ በሳምንት ምን ያህል ያጋራሉ መረጃዎችን ምን ያህል ሰው የእነሱን መረጃዎች ይጋራቸዋል የሚለው ነገር ሚዛናዊ ነው ወይ የሚሰሩት የሚጽፉት ነገር። ከዛ ደግሞ ምን ያህል ፕሮፋይላቸው የተሟላ ነው ወይ የተሳሳተ አካውንት ነው ወይ የሚለውን ራሱ እንለያለን። ስለዚህ ያንን ለማድረግ ደግሞ ፎርም የምንልክላቸውና የሚሞሉት ፎርም አለ። በፈቃደኝነት ላይ ብቻ የተመሰረተ ሽልማት ነኛ። ስለዚህ የሚሞሉት ፎርም አለ። ያንን ፎርም ከበሉ በኋላ ነው ወደዚህ የምናስገቡ። ስለዚህ በእነዚህ ሂደቶች ሀሰተኛ አካውንቶችን የምንለያለን ማለት ነው። ዘንድሮ ሁለተኛ ዓመቱን የያዘው የጣና ሽልማት ባለፈው ዓመት ማለትም በ2009 ዓ ም በ10 ዘርፎች ነበር የእውቅና ሽልማት የሰጠው። ዘንድሮ በ16 ዘርፎች እውቅና የሰጠ ሲሆን በቱሪዝም ዘርፍ አቶ ጌትነት ተመስገንን፣ በትምህርትና ማህበራዊ አገልግሎት ቡክ ፎር ኦል፣ በኪነ ጥበባት ትርክት ያዩ ግነት፣ በፎቶግራፍ ዘርፍ ኢትዮፒስ ፎቶግራፍ እና ሌሎች መቶ የሚሆኑ የማህበራዊ ሚዲያ አቀንቃኞች እውቅና ተሰጥቷቸዋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህርዳር። ጥሩ ፕሮግራም ነው። ለብቼሳ ድንገት ማይክራፎን ተከፈተ። ልክ ነው አስቴር ምስጋና፣ እግዜር ይስጥሽ፣ እናመሰግንሻለን። ፕሮግራማችን እስከ ምሽቱ አራት ሰዓት ይቀጥላል። እያስተናገድ ናቸው ያለኑ እኔ አዲሱ አበበና ቆንጂት ታየነን አብራችሁን እንድትቆዩ በድጋሚ እንጋብዛለን። ፕሮግራማችንን የምትመራው ብርሃን ኃይሉ ቴክኒሽያኑ ኦድሬስ ሪጅስ ነው። እንደምታውቁት እስከ አራት ሰዓት ድረስ ከእናንተ ጋር ነን። አሁን ከእናንተው ከአድማጮቻችን ያገኘናቸውን አስተያየቶች እናሰማ። ሰላም ቪዎች የምደውልላችሁ ከዚሁ ከአሜሪካን ከዋሽንግተን ዲሲ ነው። አስተያየቴም ባለፈው ዚያተው አበበ ገላው የኢሳት ዘጋቢ የሰጠውን አስተያየት በተመለከተ አቶ በቀለ ገርባ ያቀረቡት አስተያየት ኢሳትን በተመለከተ የሰጡት አስተያየት ሳይሆን መተቸት የነበረበት በአዲስ አበባ ላይ የሰጡት አስተያየት ነበር ብዬ አምናለሁ። በግሌ ኢሳት ላይ ያቀረቡት ትችት ይሳት ካቀረባቸው ዘገባዎች አንጻር መሆኑን ጋዜጠኛ ትዝታ በላቸውም አቅርበዋለች። ይሄ ሊካድ የሚችል ነገር አይደለም። እነ ኢሳት በወዱት የካሜሩን ወንጀል በኦሮምኛ ዘፈን አጅቦ ማቅረብ ራሱን ከነ ሲኤንኤን ከነ ቢቢሲ ጋር ከሚያወዳደር የሚዲያ ተቋም አይጠበቅ። ውሸት ስለሆነ አቶ በቀለ በአዲስ አበባ ላይ ያላቸው አስተያየት ነበር ሊተች የሚገባው። እንደ አንድ ፖለቲከኛ የአዲስ አበባውን ጉዳይ ለአዲስ አበባዎች ቢተውትና እኔ አውቅልሃለሁ የሚለው የፖለቲከኞቻችን ትኩሳት እሳቸውም ላይ ባይታይ ጥሩ ነበር እላሉ። ሌላው ግን ኦኤምኤን የተባለውን ከኢሳት ያልተናነሰ ታማኒነቱ ጥያቄ ውስጥ የሚገባ ድርጅት ላይ ቀርቦ ያንን አስተያየት መስጠትና ሚዲያው ላይ ትችት አለማቅረቡ ጥያቄ ውስጥ የሚገባ ጉዳይ ነው ብዬ ነው የማምነው። ኢሳትም ኦኤምኤንም ታማኒ ለመሆን ከሀሰት ዜናዎች ይቆጠቡ የሚል አስተያየት ነው ለመስጠት የፈለግኩት። አመሰግናለሁ። አሎ፣ የአሜሪካን ድምጽ አዘጋጆች እንደምናችሁ፣ ደህናናችሁ ወይ? ሀይል ጉርሙ ነው ከሚሶታ ነው የምደውለው። በዛሬ ዝግጅታችሁ ማለት ጥቅምት አምስት ሁለት ሺህ አስራ ስምንት አፍሪካ በጋዜጦች በሚለው ርዕስ ላይ ዶክተር አዲሱ ገብረ እግዚአብሔር ያቀረቡትን አቤቱታ መሰል አይነት ነገር ወይም ተቃውሞ አይነት ነገር ይሁን ምን እንደሆነ ብቻ ማለት አይቻልም። ሰምቸው ነበረ እና በመንግስት መስተዳደር አልቻለን በየቦታው ችግር ይፈጠራል፣ እንደዛ የሚለው ይሄ በእውነቱ እንደው ዶክተር አዲሱ አንድ ነገር እንደው ባህያ ካደላ ጅብ ይወጋል አሉ። ማን ናቸው ይሄንን የሚያደርጉትና እርሶ ደግሞ ይሄንን ነገር ተቆርቋሪ ሆነው እንደ ችል አበጋ አንገት እያያዙ ሲያሳርሩ የቀረቡ ሰውዬ ዛሬ እንደዚህ ብለው የሚያቀርቡት ነገር እጅግ በእውነቱ ያሳዝናል። እነዚህ ሰዎች ምን እያደረጉ እንደሆነ ሌላው ነገር የሮይተርስ ዜና ምንጭ እንዳለው የመጀመሪያው የኦሮሞ መሪ የሆኑት ይላል እ እና ኃይለ ሥላሴ ምን ሊባሉ ነው? መንግስቱ ኃይለ ማርያም ምን ሊባል ነው? አፄ ምኒሊክ ምን ሊባል ነው? አፄ ምኒሊክ እኮ ያስካለ ለማ ዲና ልጅ ናቸው። የተወለዱ እኮ አንጎለ ላይ አይሉታል። ዛሬ አማሮች አንጉል ኢላላ የሚባል ወደ ከደብረ ብርሃን ወደ ድቡ ሲሄድ። አስር ኪሎ ሜትር ላይ አልኩበር እኮ አልተወለዱም። ምን ይልቅ ኦሩና ቅላት ነው የሚናገሩ ሰው የነበሩ ናቸው። አኩቻቸው መካከል ነው ሄዶ የገቡት። እነኛ ኦሮሞች አልነበሩም ወይ? እንዴት ነው ለሪቶሪ ናቸው ጊዜ ይደፈቃሉ፣ እነ ጎበና ይደፈቃሉ፣ እነ ኃይለማርያም ማሞ ይደፈቃሉ። ምንድን ነው ሸዋ ላይ ያለው ነገር? እነህ ሁሉ እኮ ኦሮሞዎች ነበሩ። ስለ አስተያየቶቻችሁ እናመሰግናለን። ተዘዋሪው የስልክ መስመራችን 202 205 9942 የውስጥ መስመር 14 ሁሌም ዝግጁ ነው። አስተያየቶቻችሁን ከመላክ አትቆጠቡ። በመመሪያው መሰረት በኢሜይል ነው እኔ የምልከው። ስልክም አይደለም ካላችሁ ደግሞ አድራሻችን ሆን አት ቪኦኤ ኒውስ ዳት ካም ነው፣ ላኩልን፣ ይደርሰናል። ኢሜይል አይመቸኝም ለምትሉ ማለት ነው። ስልኩ ምን አጨቃጨቀኝ ለምትሉ ማለት ነው። ሙዚቃ ጋብዥ እስቲ። እሺ፣ ብርሃን አንድ ሙዚቃ የመረጠችልን ይመስላል። ያምራል ሰማው። በዚህም ገና ሲጀምር በሰከንድ መልካሙ ተብዬ አልተቻልክም። ግሩም ዜማ ነው። የመልካሙ ያምራል ነው ርዕሱ። አዎ ያምራል ለወንድ ነው ግን ታምር ያለች ሳይሆን። እሺ አድማጮች፣ አሁን ከምሽቱ ሶስት ሰዓት ተኩል አልፏል። የሰዓቱን ዋና ዋና ዜና አዲሱ ያቀርባል። በክረምት ረፍት ላይ የቆየው የኢትዮጵያ ሕዝብ ተወካዮች ምክር ቤት የ2011ዱን የመጀመሪያ ስብሰባ የፕሬዝደንት ሙላቱ ተሾመ ንግግር በማድመጥ ተጀምሯል። የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር ማይክ ፖምፒዮ እና የቻይና ውጭ ጉዳይ ሚኒስትር ዋንግ ዪ ዛሬ በቤጂንግ ውስጥ ባካሄደው ስብሰባ የሁሉም አገሮች የወደፊት ዲፕሎማሲያዊ ግንኙነት አንዱ የሌላውን ወገን በማይጎዳ መልኩ እንዲሆን ጥሪ አቅርበዋል። በብራዚሉ ፕሬዝዳንታዊ ምርጫ ቀኝ አክራሪው ተወዳዳሪ ዮይር ቦልሶናሮ የመጀመሪያውን ዙር ድምፅ አሰጣጥ 46 ከመቶ በማግኘት ማሸነፋቸው ተገለጠ። ይህ ውጤት በመጪው ጥቅምት 18 የሚካሄደውን ሁለተኛ ዙር ከመቀመጡ ወይም ከመከታተል አድ ናቸው። በእሁዱ ምርጫ ያልተጠበቁት ተወዳዳሪ የ63 ዓመቱ ቦሎስኔሮ ለፕሬዝዳንትነት የሚያበቃቸውን 50 ከመቶ ድምፅ ለማግኘትና ወደ ሁለተኛ ዙር ላለመሄድ ለጥቂት ነጥቦች ነበር የጎደላቸው። የጦር ሰራዊት ሻምበል የነበሩት ቀኝ አክራሪው ቦልሴኔሮ በአወዛጋቢ የዩናይትድ ስቴትስ መሪ ጋር አንዳንድ የሚያመሳስሏቸው ነገር አሉ ስለተባለ ትሮፒካል ትራምፕ የሚል ቅጽል ስም ተሰጥቷቸዋል። የብራዚሉ ትራምፕ እንደማለት። የባንግላዴሹ ፕሬዚዳንት አብዱ ሐሚድ ያጸደቁት አዲስ ሕግ የመናገርና የፕሬስ ነጻነትን ይጎዳል ሲሉ የመገናኛ ብዙሃን ድርጅቶችና ሃያሲያን ተናገሩ። እናመሰግናለን። አዲሱ ክቡራትና ክቡራን አድማጮች ከአሜሪካ ድምፅ ራዲዮ በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት የሚተላለፈው የሰኞ ምሽት ፕሮግራም እስከ 4 ሰዓት ድረስ ይቀጥላል። ወደ ሁለተኛው አጋማሽ ተሸጋግረናል። ኢህአዴግ ባለፈው ሳምንት ውስጥ ለሶስት ቀናት ያካሄደውን 11ኛውን ድርጅታዊ ጉባኤውን ከትናንት በስቲያ ቅዳሜ በይፋ ዘግቷል። ጉባኤው የተጠናቀቀው ባለፈው ዓርብ ባወጣው የአቋም መግለጫ ነበር። በጉባኤው ላይ በታዛቢነት እንዲሳተፉ ከተጋበዙ ወገኖች መካከል ተቃዋሚ ሲባሉ የቆዩ በዶክተር አብይ አህመድ አጠራር ተፎካካሪ ድርጅቶች ይገኙባቸዋል። የሰማያዊ ፓርቲ ሊቀመንበርን አቶ የሸዋስ አሰፋን ከትናንት በስቲያ ጉባኤው እንደተዘጋ አነጋግረናቸዋል። ትዝብታቸውንና የሚጠብቁትን ከመጪው ጊዜ የሚጠበቀው ከሰሎሞን አባተ ጋር ተጫውተዋል። የውይይታቸው የመጀመሪያ ክፍል ከትናንት በስቲያ ቅዳሜ አልፏል። ቀሪው ክፍል በቀጠሮ መሰረት እነሆ ለዛሬ ቀርቧል። ዶክተር አብይ አህመድ እንደ ጠቅላይ ሚኒስትርም እንደ ኢህአደግ ሊቀመንበርም በተለያዩ አጋጣሚዎች ሲናገሩ በንግግሮቻቸው ውስጥ ስጋት አዘል የሚመስሉ መልእክቶችን ያስተላልፋሉ። ለምሳሌ ሰው ይሞታል እንጂ ኢትዮጵያ አትበታተንም፣ እኛ እንጠፋለን እንጂ ኢትዮጵያ አትጠፋም። እንዲህ እንዲህ አይነት ንግግሮችን ሲያደርጉ ተሰምተዋል። ጠቅላይ ሚኒስትሩ በዛሬው ንግግራቸውም እንዲሁ የኢትዮጵያዊነትን ስሜት አጉልተው ለወጣቶችም ለሌላውም ሁሉ ጥሪ አስተላልፈዋል። በተለይ እንዲህ በመከፋፈል ሳይሆን እንደ አንድ ኢትዮጵያዊ ቡድን ላይ መምጣት አለብን የሚል መልእክት አስተላልፈዋል። ኢትዮጵያን በአሁኑ ሰዓት ወደ መበታተን ሊወስዳት የሚችል እንቅስቃሴ ኃይል፣ ወይም አቅም ያለው ምንም አይነት ቢሆን አደጋ፣ ስጋት አለ ብለው ያስባሉ እርስዎ አቶ ይሸዋስ? እንግዲህ ሀያ ሰባት ዓመት ሙሉ የጎሳ ወይም የመበተን ሀሳብ ገዢ ሀሳብ ነበረ። ለምሳሌ አንቀጽ ሰላሳ ዘጠኝ በታኝ አንቀጽ ነው። ግን ሀያ ሰባት አመት ሙሉ ገዢ ሀሳብ ነበረ። ከዛ በተጨማሪ አንድ አሁን እንደ ቀድም ካልኩ ከአራቱ ድርጅቶች ህወሓት የትግራይ ነፃ አውጪ ድርጅት ነው የሚለው ገዢ ድርጅት ሆኖ ግን ነፃ አውጪ ድርጅት ነው አሁንም፣ እንደዚህ አይነት ፓራዶክሶች አሉ። ሌሎችም መገንጠል እንፈልጋለን፣ በጣም ተበድለናል። የበደለው ማን እንደሆነ እስከማይታወቅ ድረስ በዛም በዛም ተበድለናል የሚለው በዝቷል። እና ሀሳቡ እንደ ሀሳብ ሲዘራ የኖረ ስለነበረ ሀሳቡ አለ ግን፣ በብዙ ሰው ደግሞ ቅድም እንዳልኩ ተስፋ ሰጪ ያልኩ በብዙ ሰው የማይጠቅም ሀሳብ መሆኑ ማንም በዚህ ውስጥ አሸናፊ ሆኖ እንደማይወጣ በመረዳቱ ሰው እየተመለሰ ነው ያለው አሁን፣ እንጂ በጣም አስጊ ነበረ። አሁንም አንዳንድ ቦታዎች ላይ አሉ። ከሌውጣ ከሌገባ የሚለው ሀሳብ የመጣው ሀያ ሰባት ዓመት ከተዘራው ይሄ ያንተ ነው እንጂ የእነሱ አይደለም የሚለው መንፈስ ነው እና እሳቸው በዚህ መሀል በመምጣታቸው እና ስለሚያውቁት አንዳንድ ሁኔታዎች ሲሰሩ የነበሩትን በቅርበት ያውቁ ስለነበረ ይመስለኛል ያ ስጋት ያደረባቸው ከትናንት ዛሬ፣ ግን እየተቀረፈ እየተሸረፈ ነው፣ አንዳንዱ ነገር እየተስተካከለ ነው እና እንግዲህ ይህ ሁሉንም ርብርብ የሚጠይቅ ነው በእኛ እምነት። አዎ እሳቸውም ይህንኑ ያሉት በዛሬው ንግግራቸው። እስቲ ወደ ምጣኔ ሀብቱ ጉዳይ እንሂድና በኢህአደግ የአቋም መግለጫ ውስጥ ምርታማንነትን በማሳደግና የኢኮኖሚ መዋቅራዊ ሽግግር በማድረግ የተረጋጋ ማክሮ ኢኮኖሚ ለመፍጠር ጠንክሮ መስራት ይላል አንዱ አቋሙ። ዛሬም የኢህአደግ ሊቀመንበር በጉባኤው መዝጊያ ላይ ሲናገሩ ግብርናን ማዘመን፣ መስኖን ማስፋት፣ በኢንቨስትመንቱ በኩል የኢትዮጵያን ባለሀብቶችን ማጠናከር፣ የውጭውም ሊሳብ የሚችልበትን ሁኔታ ማበረታታትና የመሳሰሉ ሀሳቦችን ሰንዝረዋል ኢህአደግ 2025 ዓ ም በአውሮፓ የዘመን አቆጣጠር ማለት ነው። በመጪዎቹ ስድስት ዓመታት ውስጥ ማለት ነው። ኢትዮጵያን ወደ ባለመካከለኛ ገቢ ሀገርነት አሸጋግራታለሁ ሲል ቆይቷል። የሩብ ምዕት ዓመት እቅዱ ሆኖ ቆይቷል። እርስዎ ሲመለከቱት አሁን ሀገሪቱ ያለችበትን ሁኔታ እንደ አንድ የፖለቲካ መሪ ሲገመግሙና በተጨባጭም ያለውን ሁኔታ ሲያዩ ኢትዮጵያ ለባለመካከለኛ ምጣኔ ሀብት ሀገርነት የቀረበች ይመስሎታል? እኔ በፍጹም አይመስለኝም። የመጀመሪያው ነገር በምኞት ደረጃ ያ ቢኖርም ያንን የሚያስደርግ ነው ወይ የሚሰራው የሚካሄድበት መንገድ? ለምሳሌ መሬት ሙሉ በሙሉ የመንግስት ነው። መሬት ሙሉ በሙሉ የመንግስት ሆኖ ካድሬ እያዘዘበት ካድሬ እየሸጠው እየለወጠው ባለሀብቱ በሙሉ መተማመን እዛ መሬት ላይ የሚፈልገውን ነገር ኢንቨስት ማድረግ ሳይችል እንዴት ነው ወደዛ መሄድ የሚቻለው? ሁለተኛ የሴኩሪቲ ጉዳይ ነው። ብዙ ምርት የሚሰራባቸው ቦታዎች የከሌ ናቸው እንጂ የከሌ አይደሉም እየተባሉ አንድ ሰው ይመጣና ይሄ አካባቢ የእኛ ነው፣ ይሄ አካባቢ የእናንተ አይደለም በሚል በሚፈጠሩ መሬት ላይ ፈጽሞ ሀብት መፍጠር በማይቻልበት ሁኔታ ተማምኖ ህንጻ መስራትም ሆነ ፋብሪካ መገንባት በማይቻልበት ሁኔታ ይህንን ማድረግ በጣም የሚከብድ ነው የሚሆነው ስለዚህ መጀመሪያ በፖሊሲ ደረጃ ማስተካከል ያለባቸውን አንድ ዜጋ የሀገሩ የመሬቱ ባለቤት መሆን ያለበትን አሰራር ሳይሄዱ ይህንን እድል መፍጠር የሚችሉ አይመስለኝም። እንግዲህ ይሄ የምርጫ መወዳደሪያ ነው የሚሆነው የሚመስለኝ። በእኛ እምነት ምኞቱ የእኛ ምኞት ነው፣ ኢትዮጵያ ወደዛ እንድታድግ እንፈልጋለን። ግን መሄጃው ይሄ አይደለም ብለን ነው የምናምነው እኛ። መጀመሪያ ማስተካከል ያለባቸው ነገሮች አሉ። ስለዚህ ይሄ የመወዳደሪያ ነጥባችን ነው የሚሆነው። ብዙም ቅፋት የለውም። እነሱ በዚህ በኩል ሄዳ ነው ይህንን ደረጃ መድረስ የምፈልገው ከዚህም ሌላ ያሏቸው በጣም ብዙ እንትኖች አሉ። በጣም ብዙ ፌል ያደረጉም ፕሮጀክቶች አሉ ከውሃ ማቆር ጀምሮ። እኛ ደግሞ ተግባር ላይ ባይሆኑም የኢትዮጵያን ሕዝብ ወደሚባለው የሀብት ማማከፍ ያደርገዋል ብለን የያዝናቸው እቅዶች አሉ። ስለዚህ እንዳልኩ የመወዳደሪያ ነጥብ ነው የሚሆነው። ብዙ የሚያጣል አይደለም። የሰላም ተቋም በአዲስ መልክ ማቋቋም ያስፈልጋል ለኢትዮጵያ። አዎ ያብ ኢትዮጵያ ውስጥ ሰለሞን በአገዛዞቹ ምክንያት በጣም ብዙ ሕዝብ መጥፎ ነገር ተጠናውቶታል ብሎ መናገር ይቻላል። የፍርሃት መንፈስ፣ የመጠራጠር መንፈስ፣ የጎሰኝነት መንፈስ፣ ይሄ እንደ ማህበረሰብ ደካማ የሚያደርግ ስሜት ተዘርቶበታል በማህበረሰቡ ላይ። በንጉሶቹ ልንለው እንችላለን፣ በደርግ ልንለው እንችላለን፣ በወያኔ በሁሉም አገዛዝ ሰው እየተገደለ ደጁ ላይ እየተጣለ የጥይት ክፈል እየተባለ እናት ልጇ አስከሬን ላይ ቁጭ በይ እየተባለ አይዞ ወይ የሞተውን ሰው ብቻ ሳይሆን ወይም የእሱን ቤተሰብ ብቻ ሳይሆን የሚሰማውን ሁሉ እንትን የሚያደርግ ነው ይሄ። ስለዚህ ከዚህ በፊት እንደነበሩት አገዛዞች ሰላም፣ ብሔራዊ እርቅ፣ መግባባት ሲባል የቤተሰብ ጠብ አይደለም፣ አልተጣላንም ምናምን ወደሚል አልሄዱም። አሁን እነዚህ በእውነት የለውጥ ኃይሎች ናቸው ብለን እንድንወስድና እንድናመን ካደረገን አንዱ ይሄ ነው። ስለዚህ ይህንን የሚያስፈጽም፣ የሚከታተል ዳር መድረሱን የሚያይ በደንብ በስርዓት ስታፍ ተዋቅሮለትና በጀት ተመድቦለት ስራ የሚችል ተቋም እንደሚያስፈልግ እናምናለን። የእውነት ደግሞ ኢትዮጵያ ሰው ደሃ አይደለችም። በጣም ብዙ ሰዎች አሉ፣ ይህንን መስራት የሚችሉ በጣም የምንደግፈው ሀሳብ ነው። እንደ ዜጋም፣ እንደ ፓርቲ መሪም እንደ ድርጅትም ሁሉ ተነጋግረን ልንደግፈው የምንችል ሀሳብ ነው ይሄ ብያምናለን። አቶ የሸዋስ፣ ጠቅላይ ሚኒስትሩ ለሚዲያ ዛሬ ባስተላለፉት ጥሪ ሰላም ዲሞክራሲ ልማት እኩልነት ነው የሚያስፈልገንና በዚህ መንገድ ስሩ ብለዋል እርስዎ ምን ይላሉ እውነት ነው ለዚህ ነው መሰራት ያለበት ሌላ መንገድ የለም በነገራችን ላይ ሁሉም የለውጥ ኃይሎች በየትኛውም አቅጣጫ የሆኑ አሁን እንደ እኔ እንደ አንድ ዜጋ ምን አስደሰተ ብትለኝ ሁሉም ሰው አንድ አይነት ነገር የሚናገረው ኢትዮጵያ ለውጥ ላይና ሽግግር ላይ መሆኗን ሁሉም እምነት አለ በሁሉም ላይ ሁላችንም እሱን ነው የምንናገረው። ሌላው ነጥብ ደግሞ ሁላችንም እኩል የምንናገረው ይህንን ለውጥ ወደ ሰላም፣ ወደ ዲሞክራሲ፣ ወደ እድገት ከመውሰድ ውጭ ሌላ አማራጭ እንደሌለን እንደ ሀገር ሁላችንም እንናገራለን። ስለዚህ ይህንን ተመካክረን ሁላችንም በአንድ ልብ ሆነን በእውነት በዚህ እንትን ላይ የኢትዮጵያ ህዝብ ትልቅነቱንም ጨዋነቱንም ያሳየበት ይህ ከሌ ከዚህ ብሔረሰብ መጣ፣ ከዚህ ድርጅት መጣ፣ ከዚህ አካባቢ መጣ ሳይል የለውጥ ሀይሉን እንደዚህ አድርጎ የደገፈበት ምክንያት የኢትዮጵያ ህዝብ ሰላም፣ ፍቅር፣ ነጻነትና አንድነት የሚገባው ህዝብ በእውነት የስልጣን ባለቤት ለመሆን ብቁና ብቃቱም ችሎታውም ያለው ህዝብ መሆኑን የሚያሳይ ነው። እና ይህንን ማድረግ እንዳለብን እኛም እናምናለን። ስለዚህ እውነተኛና ትክክለኛ ሀሳብ ነው ብለን የተቀበልነው፣ ኢትዮጵያ ወደ መረጋጋት ትሄዳለች ችግሮቿን ወደ ማስተዋል ወደ መፍታት ትሄዳለች ብለው ያምናሉ። በቅርብ ጊዜ አዎ በነገራችን ላይ በዚህ ላይ በጋራ ለመስራት እንግዲህ በየጉባኤዎችም ካገኘናቸው የለውጥ ኃይሎች ጋራ ተነጋግረናል። ምንድን ነው በሌሎች ሀገሮች በብዙ ሀገሮች እንደዚህ አይነት ግጭቶች ሲነሱ የሃይማኖት አባቶች መስቀል ይዘው በመካከላቸው ሲቆሙ እናያለን፣ ወይም ቅዱስ ቁርሃን ይዘው በተጣሉ ሰዎች መካከል ቆመው ሲያስታርቁ እናያለን። ምክንያቱም ሀገራቸው ነው፣ ህዝባቸው ነው። ሲጋደል ዝም ብለው ማየት የለባቸውም። በማንኛውም የለውጥ ሂደት አገዛዙን ከስሩ ከነቀሉ በኋላ ቀጣዩ ደረጃ ህዝቡን ማረጋጋት ነው። ህዝቡን ማረጋጋት ደግሞ ለአንድ አካል የሚሰጥ አይደለም። ሁላችንም አብረን ልንሰራው የሚገባ በመሆኑ የሃይማኖት አባቶች፣ የህግ ባለሙያዎች፣ የፖለቲካ መሪዎች፣ የግብረሰናይ ድርጅት መሪዎች ሁሉም በመንግስትም በኩል ያሉ የሚሰሙ ሰዎች ችግር ሊፈጠር ነው በሚባልበት አካባቢ ከተፈጠረ በኋላ ብቻ ሳይሆን እየተገኙ ማረጋጋት፣ ህዝቡን ማስተማር፣ እኔ ነጻ የምሆነው ወንድሜ ነጻ ሲሆን ነው የሚል ስሜት ሁሉም ላይ እንዲያደር ለማድረግ መስራት እንዳለብን ተነጋግረናል። መቼ፣ በምን ፕላን እንሰራዋለን የሚለውን እየተመካከርን ያለነው። ስለዚህ በዚህ መንገድ የኢትዮጵያ ህዝብ ደግሞ ታላላቆቹን የሚሰማ ነው፣ ታላላቆቹን የሚያከብር ነው። በእውነት የሚሰማውን ሰው ካገኘ የሚሰማና የሚያስተካክል ህዝብ ስለሆነ ከዚያ ውጭም ሌላ መንገድ ስለሌለን እሱን እንሰራለን። ከዛ በኋላ ነው። እንግዲህ ተረጋግቶ ማሰብ ከቻልን በኋላ ነው ስለ ህግ ማሻሻል፣ ስለ ተቋማት ሪፎርም ማድረግ ረጋ ብለን መነጋገር የምንችለው አገር ሰላም ሲሆን ነው እና የመጀመሪያው ስራችን ይሄ ነው። ይህንን ደግሞ በእውነት ሀገራችንም ኢትዮጵያንም ስለምንወዳት ህዝቡንም ስለምናከብር ህዝቡም ሰላምና መረጋጋት፣ ዲሞክራሲና አንድነት ይገባዋል ብለን ስለምናምን ይህንን ለመስራት ተዘጋጅተናል። እኛ ስለ ማህበራዊ ሚዲያ ማለት የሚፈልጉት ነገር አለ? ስለ ሶሻል ሚዲያ? አዎ አዎ፣ ሶሻል ሚዲያ ላይ በጣም ብዙ ሀሳቦች ይንጸባረቃሉ። በጣም ጥሩ የመገናኛ መንገድ ነው። ብዙ መጥፎ ጎኖችም ጠንካራውም አለው። በእኔ እምነት ግን ጠንካራ ጎኑ ይበልጣል። ምክንያቱም ሚዲያ በታፈነበት ጊዜ በተለይ የነፃነት ይሄ አገዛዝን በመንቀል ሂደት ላይ በጣም ከፍተኛ አስተዋጽኦ ያደረገ ነው። ከዛ በተለየ የተለየ ምልከታ ያለኝ እኔ ያ ትውልድ የምንለው ሊጋደል የቻለው ሀሳቡን ማውጣት ባለመቻሉ ነው። ሀሳቡን ማውጣት ቢችል፣ መተቸት በተወሰነ ደረጃ መሳደብ ቢችል፣ ትክክል ላይመስል ይችላል። ግን ያ ንዴቱ ስለሚወጣለት ወደ መጋደል ወደ ሀይል አይሄድም እና ይሄ ሀሳብን ማውጣት እስከ መጨረሻው ማለት ነው። ስርዓት ቢኖረው በትክክል መነጋገር ብንችል መልካም። ስለዚህ ልንገድበው አይገባም። በደንብ ቢናገር ሰው ግን ደግሞ ስድብ ወይም ትችት ለመታረም ጊዜ ይሰጣል፣ እድል ይሰጣል። አካል መግደል ወይም መግደል ግን አይሰጥም። ስለዚህ ለዚህ የለውጣል የተሻለ እድል የፈጠረ ስለሆነ በእኔ እምነት ከጉዳቱ ጥቅሙ በጣም ስለሚያመዝን ማህበራዊ ሚዲያ በጣም ጥሩ ነው። ግን በጣም ብዙ የምናስተካክላቸው ነገሮች አሉ፣ መዝነን የምንቀበላቸው ነገሮች አሉ። መልካም ሀሳብ ያላቸው ሰዎች እንዳሉ ሁሉ ለማበጣበጥ የተለያየ ፎቶ የሚለጥፉ ያልሆነ ነገር እንደሆነ አድርገው የሚጽፉ ደግሞ ስላሉ ሰው መረጃን አመዛዝኖ የመውሰድ እንትኑ እያደገ እንደሚሄድ ተስፋ አደርጋለሁ። በአጠቃላይ ግን እንደ መልካም እድል ነው የማየው ማህበራዊ ሚዲያ። እንደ ተፎካካሪ ፓርቲ ለኢህአዴግ ማስተላለፍ የሚፈልጉት መልዕክት አለ? አዎ እንግዲህ ኢህአዴግ የለውጥ ኃይሉ አሸንፎ ወደፊት መጥቷል እና የለውጥ ኃይሉ ነው ወደፊት ያለው ብዬ ነው ማምነው። የመጀመሪያው ነገር ኢትዮጵያ ዶክተር አብይ አህመድ እንዳሉት ኢትዮጵያ ከኛ በፊትም ነበረች ከኛ በኋላም ትኖራለች። እኛ እንደ ሁሉን ነገር ጀማሪም ጨራሽን አጠቃላይም ልንሆን አንችልም። ግን ኢትዮጵያን ከትናንት የተሻለች አያቶቻችን የሰሩትን ስፈት እየደገም እዛው ላይ መቆም ሳይሆን የልጆቻችንን የልጅ ልጆቻችንን ተስፋ የምናሳምርበት የምናስተካክልበት እድል በእጃችን አለና የመጀመሪያው ነገር የህዝብን የስልጣን ባለቤትነት ተቀብለን ህዝብ በወሰነው ለመተዳደር ተስማምተን ለዛ የሚሆኑ መልካም ነገሮችን እንድናደርግ ነው። አደራመለው በተረፈ ግን ለሁሉም መልካም የስራ ጊዜ እየተመኘሁ በቻሉት መጠን ህዝብ የሞተለትን የተሰደደለትን የቆሰለለትን ዓላማ ዳር ለማድረስ በሙሉ ልብ እንዲሰሩ አደራ ላለሁ። የተፎካካሪው ሰማያዊ ፓርቲ ሊቀመንበር እንዲሁም የአስራ አንደኛው የኢህአደግ ድርጅታዊ ጉባኤ ታዛቢ አቶ የሽዋስ አሰፋ ለማብራሪያው ለሰጡኝ ጊዜ በጣም አመሰግናለሁ። እኔም ይህንን እድል ስላገኘው በጣም አመሰግናለሁ። አሜሪካ ድምፅ እዚብር ስትልጅ ሰለሞን። እኛም ሰሎሞንን እናመሰግናለን። እንግዳውንም እንዲሁ። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ሰዎች ምን ይላሉ የሚል ዜማ ነበር ድሮ። የቀጣዩ ዘገባ ርዕስ ላሊበላ ይታደስ እያለ ነው ሰው ይላል የላሊበላን የላሊበላን ቅርስ እንታደግ በማለት የከተማዋ ነዋሪዎች ትናንትና ሰላማዊ ሰልፍ አካሂደዋል። ቅርሱ በሰው ሰራሽና የተፈጥሮ አደጋ ጉዳት እየደረሰበት ሲሆን ሙሉ ጥገና እስከሚደረግለት ተብሎ የተሰራለት ጊዜያዊ ጣሪያ ቅርሱን እየሰነጣጠቀው ነው ሲሉ የቤተ ክርስቲያኑ አስተዳዳሪ ስጋታቸውን ገልጸዋል። አስቴር ምስጋናው ዝርዝሮ ልካለች። የኢትዮጵያን ቀደምት የስልጣኔ አሻራን የገለጠ የሕንጻ ጥበብ ነው ቅዱስ ላሊበላ። ይህ ከአንድ አለት ተፈልፍሎ የተሰራው ውቅር አብያተ ክርስቲያናት ከዘጠኝ መቶ ዓመት በላይ እድሜ ያስቆጥረዋል። እንደ አውሮፓውያን አቆጣጠር በ1978 ዓ ም ከኢትዮጵያ አልፎ የዓለም ቅርስ ሆኖ ተመዝግቧል። ድንቅ የተባለው ይህ የታሪክ አሻራ በተለይ ከመቶ ዓመት ወዲህ የሰው ሰራሽና የተፈጥሮ አደጋዎች ተጋርጠውበታል። በተለይ ከአስር ዓመት በፊት ለመንግስትም ሆነ ለዩኔስኮ ቅርሱ ጥገና እንደሚያስፈልገው በተደጋጋሚ በቤተ ክርስቲያኑ አስተዳዳሪዎች ጥያቄ ቀርቧል። የኋላ የኋላ ግን ዋናው ጥገናው እስኪደረግ ድረስ ለአምስት ዓመት ብቻ ከዝናብና ከፀሐይ እንዲከላከል ተብሎ የተሰራው የባሰውን ቅርሱን ለመጉዳት ምክንያት ሆናል ይላሉ ምዕመናንና አስጎብኚዎቹ። ይህ ያሳሰባቸው የከተማዋ ነዋሪዎች ትላንት ላሊበላን እንታደግ በማለት ሰልፍ አድርገዋል። አስጎብኚ ቀሲስ ደምሴ አስተያየቱን እንዲሰጥቶኛል። መጠለያው ያው የቆመው ከአንዱ ቤተ ክርስቲያን አናት አሊያም በቤተ ክርስቲያን ውስጥ ለውስጥ ከሚገኘው ታነል አናት ላይ የቆመ በመሆኑ በተለይ ቤተ ክርስቲያኖቹ ካሉበት የእድሜ ቆይታ አንጻር ድንጋዩ በእድሜ ብዛት እየሳስታና እየሳስታ የመጣ በመሆኑ ያንን ክብደት መሸከም በማይቻልበት ሁኔታ ነው። ስለዚህ እነዚህ ጥናቶች የመጀመሪያው ነገር የቆመው ፒለር የቆመው አንዱ ቤተ ጎልጎታ በሚባለው አናት ላይ ነው። ሌላኛው እንደገና በቤተ አባ ሊባኖስ አናት ላይ ነው። ሌላኛው እንደገና ከቤተ አማኑኤል ግርጌ ስር ወይም በውስጥ ውስጥ ከሚገኘው ታናት አናት ላይ ነው። ስለዚህ እነዚህ ታዲያ እነዚህ መጠለያ የቆሙባቸው አናቶች ወደፊት ለመደርመስ የሚያስችላቸው ሁኔታ ያለበት ሁኔታ በመሆኑ ይሄ እንዲጠና ተደርጎ ነበረ። ስለዚህ ሁለቱ ወይም ሶስቱ ድርጅቶች አጠንጥናት የተለያየና በተለየ አካባቢውን ሕዝብ በሚያምታታ ጉዳይ ላይ በመሆኑ አንደኛ ጥናቱ ሕዝቡ የሚያውቁና የሚያምንበት ራሱ ሕዝቡ በአካል ያውቀዋል። ስለዚህ የቆመው አናቱ ላይ በመሆኑ የቆመው ከታናሉ ላይ በመሆኑ የቆመው ከቤተክርስቲያኑ እራሱ ላይ በመሆኑ ምንም ጥርጥር የለውም። ሌላ ጥናት ሳይንስ ሊት የሆነ ዝርዝር ሁኔታ ሊያስፈልግ አይችልም። ስለዚህ በዚህ መሰረት ይሄ መጠለያ ምንም ሁለተኛ፣ ሶስተኛ አማራጭ ሳይኖርበት መነሳት አለበት የሚል ጥያቄ ነው ለተደጋጋሚ ጊዜ ሲቀርብ የነበረው። ስለዚህ ይሄ ጥናት በተለያዩ አካላት የተጠናት ጥናት ስለነበረ የቤተ ክርስቲያኗ ዋና አስተዳዳሪ አባ ጽጌ ስላሴ መዝገቡ እንደሚሉት የቅርሱ ጥገና በመንግስትም ሆነ በዩኔስኮ ትኩረት እንዳላገኘ ይናገራሉ። አስር አመት በፊት እነዚህ የተጎዱት አብያተ ክርስቲያናት ጥገና እስከሚደረግላቸው ዓለም አቀፍ ምርምር ተደርጎ በምን ይጠገናሉ ማን ይጠግናቸዋል የሚለው እስከሚጠና ድረስ አሁን ባሉበት ፀሐይና ዝናብ ቢያልፍባቸው ጉዳታቸው ስለሚጨምር ተብሎ በአውሮፓ ሕብረት ፈንድ ለአራቱ ወይም ለአምስቱ አብያተ ክርስቲያናት መጠለያ ተሰርቶላቸዋል። እነዚህ መጠለያዎች የተቀመጠላቸው ጊዜ በነበረው በጊዜው የተገለጸው ከአምስት ዓመት በላይ አይቆዩም፣ እስከዛ ድረስ የሚጠገንበት ቴክኖሎጂ ተገኝቶ ቅርሶቹ ተጠግነው ይነሳል ወይም ደግሞ ዘላቂ የሆነ መጠለያ ይሰራላቸዋል የሚል ቃል ነበር የተገባው። ሆኖም ግን እነዚህ ከአምስት ዓመት በላይ አይቆይም የተባሉት መጠለያዎች አሁን ከአስር ዓመት በላይ አስቆጥረዋል። ጊዜያቸው ከማለፉም ባሻገር የተሰሩበት ብረት በጣም ከባድ እና እያንዳንዱ ትንንሽ ብረቶች የሚባሉት ሳይቀር በክሬን ነው እየወጡ የተሰሩትና በጊዜው የነበረው የአካባቢ የነፋስ መጠን እና አሁን ያለበት የነፋስ መጠን በሙያተኞች ሲጠና እጅግ ልዩነት አለው። አሁን ኃይሉ እየጨመረ መጥተዋል የነፋሱ ኃይል። በዚህ ምክንያት ምናልባት ከባድ ነፋስ ወይም ደግሞ የመሬት መንቀጥቀጥ ቢፈጠር ራሳቸው ምንም አይሆኑም፣ በላይ ያለው ብረት ግን በራሳቸው ከቅርሶች ላይ ከወደቀ ያጠፋቸዋል በሚል ስጋት አሁን መጠለያው የሚያሳየው ክስተት ስላለ እንዲነሳ የሚል ያው መንግስትም አምኖበት የዩኔስኮ ባለሙያዎችን በተደጋጋሚ አምነውበት በአሁኑ ጊዜ ጥናቱ አልቆ ተግባራዊ እንዲሆን በማለት የተወጣ ሰልፍ ነበረ። አባ ጽጌ ስላሴ አክለው ቅርሱን ለመጠገን የሚያስፈልገው ወጪ ሶስት መቶ ሚሊየን ብር ሆኖ ሳለ የኢትዮጵያ መንግስት ግን በዚህ አመት የመደበው ሀያ ሚሊየን ብር ብቻ ነው። በተደጋጋሚ ጥናት እየተደረገ ነው ጥናቱ ተጠናቋል ቢሉም አምስት አመት ሙሉ ጠብ ያለ ነገር የለም ነው ያሉት። ጉዳዩን የሚመለከተው የኢትዮጵያ ቅርስና ጥበቃ ባለስልጣን ነው። ዋና ዳይሬክተሩ አቶ ዮናስ ደስታ ትላንት ከአማራ ቴሌቪዥን ጋር በነበራቸው ቆይታ ጥገናውን ለማስጀመር ጥናቱ የተጠናቀቀ ሲሆን የበጀት ችግር እንዳጋጠማቸው ይናገራሉ። ጥናት ብቻ ሳይሆን የፓይለት ፕሮጀክቶቹንም እና ከነሱ ጋር የተገኙትን ውጤቶች ሪፖርት ለዩኔስኮ አቅርበን ባለፈው ግንቦት ወር የዩኔስኮ ኢክሮም እና አይኮሞስ የፊልድ ምዘና እዛው ላሊበላ ድረስ መጥተው አከናውነው እነሱም ይሄን አይተው ያደረግነውን ጥረት ጎልብቶ ለሁሉም አብያተ ክርስቲያናት ይሄን ነገር በማከናወን ቅርሶቹን ልንታደግ እንደሚገባ የያዝነው አቅጣጫ ትክክለኛ ተገቢና ይሄን ተሞክሮ እንደገና ወደ ተግባር በማስፋት ሊከወን እንደሚገባ የሚያሳይ ሪፖርት ባለፈው ሳምንት ቀርቦልናል። ብዙ ነው የሚጠይቀው የፋይናንስ አቅም በአንድ ጊዜ ስራዎችን ለማከናወን ስለዚህ የፋይናንስ አቅሙ ከባለስልጣን መስሪያ ቤቱ አቅም በላይ ስለሆነ፣ ሁሉም ለዚህ ግብአት ሊኖራቸው የሚችሉ አካላት እዚህ ጉዳይ ላይ ልዩ ትኩረት ሰጥተው ድጋፍ እንዲሰጡን ነው በተደጋጋሚ እየጠየቅን ያለ ነው። ዓለም አቀፍ የሆኑ ኮንትራቶች ውስጥ ለመግባት የግድ የፋይናንስ አቅሙ በእጃችን ሊኖር ይገባል። ስለዚህ ያንን የማረጋገጥ ስራ ነው ላለፉት ሁለት ወራት እየሰራ ነው ያለነው አቶ ዮናስ አክለውም በቅርቡ በየደረጃው ከሚገኙ አካላት ጋር ምክክር በማድረግ የቱሪዝም ልማት ፈንድ የተቋቋመ ሲሆን ሕዝቡ ድጋፍ እንዲያደርግም ጥሪ አቅርበዋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህርዳር። አስቴርን ለዘገባዋ እናመሰግናለን። አሁን የመጨረሻው የሰኞ ዝግጅት ላይ ደርሰናል። አፍሪካ ነክ ርዕሶች አዲሱ የአንጎላ ፕሬዚደንት ያዮ ሎሬንሶ በጸረ ሙስና ትግል እየተሞገሱ ናቸው። የቀድሞው ፕሬዝደንት ወንድ ልጅ ባለፈው ሳምንት በሙስና ክስ መታሰራቸው ራሱ በደቡባዊቱ የአፍሪካ ሀገር አግራሞት ማሳደሩን የአሜሪካ ድምጽ ሬዲዮ ዘጋቢ አኒታ ፓወል ከጆሃንስበርግ በላከችው ዘገባ ገልጻለች። አዳነች ፍስሐዬ ለአፍሪካ ነክ ርዕሶች ይዘዋለች። የአንጎላው ፕሬዚደንት ጆ ሎሬንሶ ከአንድ ዓመት በላይ በሆነው የስልጣን ጊዜያቸው ሙስናን ለማቆም ባደረጉት ጥረት ካለፉት የሀገሪቱ አስተዳደሮች የተሻለ ስኬት አስገኝተዋል ሲሉ መንግስቱን አጥብቀው የሚነቅፉት ሳይቀሩ ተናግረዋል። ሎሬንሶ ሀገሪቱን ከሙስና ለማጽዳት ትርጉም ያላቸው እርምጃዎች እየወሰዱ ናቸው በሚል በተንታኞች ተሞግሰዋል። ይሁንና ይህ ጥረት በመንገዳገድ ላይ ያለውን የሀገሪቱ ኢኮኖሚን ለማቃናት በቂ ነው ወይ የሚል ጥያቄ መነሳቱ አልቀረም። ሎሬንሶ ባለፈው አመት መስከረም ወር ላይ ስልጣን የያዙት የረጅም ጊዜ ፕሬዝደንት የነበሩት ጆዜ ኤድዋርዶ ዶስ ሳንቶስ ጥሮታ ከወጡ በኋላ ነበር። የቀድሞ ፕሬዝደንት ቤተሰቦችና ወዳጆች እያንዳንዱን ወሳኝ ኩባንያንና የሀገሪቱን የሀብት ምንጮችን ይቆጣጠሩ እንደነበር ተዘግቧል። ሎሬንሶ ስልጣን ላይ ከወጡ በኋላ ግን በዶስ ሳንቶስ አስተዳደር ወቅት የማይነኩ ተደርገው ይታዩ የነበሩ በርካታ ከፍተኛ ባለስልጣኖችን እንደጠራረጉ ታውቋል። ዋናው ተጠቃሽ ምሳሌ የቀድሞው ፕሬዚደንት ልጅ ፍላሚኖ በገንዘብ ማጭበርበርና በገንዘብ ዝውውር ተከሰው መያዛቸው ነው። ሶቨሪን ዌልት ፋንድ የተባለውን ባንክ ይመሩ ነበር። ዶስ ሳንቶስ ለአራት አስርተ ዓመታት ያህል በገዙበት ወቅት አንጎላ በዓለም እጅግ ሙሰኛ ከሚባሉት ሀገሮች መካከል ስትጠቀስ ቆይታለች። ሎሬንሶ ባለፈው ዓመት መስከረም ወር ስልጣን ላይ ከወጡ በኋላ የዶስ ሳንቶስ ሴት ልጅ ኢዘበልን በሀገሪቱ ነዳጅ ዘይት ከሚያመርተው ሶና ጎል ሊቀመንበርነት ስልጣናቸው እንዳነሷቸው፣ ወንድማቸው ጆዜፍ ሎሚኖ ከስልጣናቸው የተወገዱት ደግሞ ሶቨሪን ወርልት ፋንድ ከተባለው የአምስት ቢሊዮን ዶላር ይዘት ካለው የሀገሪቱ ተቋም ነው ሲል ብሉምበርግ የዜና አገልግሎት ገልጿል። ጆዜ ፍላሜኖ የተከሰሱባቸው ጉዳዮች ይመሩት ከነበረው ተቋም አስተዳደራቸው ጋር በተያያዘ ተፈጸመ በተባለ ወንጀልና በገንዘብ ማጭበርበር ክስ መሆኑን ወዳጃቸውና የንግድ አጋራቸው የነበሩት ዣን ክሎድ ባስቶስ ዴ ማሪዮም በተመሳሳይ ክስ መታሰራቸውን ብሉምበርግ የዜና አገልግሎት ጠቁሟል። ራፋኤል ማርኩስ ጋዜጠኛና የሰብአዊ መብት ተሟጋች ናቸው። በቀድሞ ፕሬዚደንት ዶስ ሳንቶስ ዘመነ መንግስት ስለ ሙስና ጉዳይ በማጋለጣቸው ታስረው ነበር። አዲሱ ፕሬዚደንት መሞገስ ይገባቸዋል ብለዋል። ሎሬንሶን ከአስር ስምንት ማርክ ሰጣቸዋለሁ ምክንያቱም ሙስና የጸረሰባትን ሀገር ነው የተረከቡት። ሙስና ከስርዓቱ ጋር የተሳሰረ ስለነበር ራሱን የቻለ ተቋም ሆኖ ነበር መንግስት ራሱ ሙስና ነበር። ስለሆነም የአገሪቱ ፍርድ ቤት አንዳንዶቹን እጅግ በሙስና የጨቀዩትን ባለስልጣኖች ለማሰርና ለመክሰስ እንዲችሉ መፍቀዳቸው ራሱ ሊመሰገኑ ይገባል። የቻታም ሐውስ የአፍሪቃ ክፍል መርሃ ግብርን የሚመሩት በጥናት ተግባር የተሰማሩት አሌክስ ቫይንስ ሙሰኛ ባለሥልጣኖችን ለመንቀል የተደረገው ጥረት ውጤት አስገኝተዋል ብለዋል። ለዚህ አባባላቸው እንደ ምክንያት ያቀረቡት በሀገሪቱ ከፍተኛ መዋዕለ ነዋይ መዳቢዎች የሆኑት ዓለም አቀፍ የነዳይ ዘይትና የጋዝ ኩባንያዎች በተፈጥሮ ንብረት ሀብታም ከሆነችው ሀገር ላለመውጣት መወሰናቸውን ነው። ይህ ገና የሽግግር ሂደት ነው። ቀስ በቀስ እየተሻሻለ ይሄዳል። እንደሚመስለኝ ግን ይህ የለውጥ ጥረት ስልጣን ከዶሳንቶስ ወደ ሎሬንሶ ያለውን ዝውውር ለማረጋጋት ብቻ የታቀደ እንደማይመስል ማየት ጀምረናል። ከዚህ በላይ መሆኑን ማየት ጀምረናል። ቫይንስ አያይዘውም ሎሬንሶ ገዢውን ፓርቲ ለወደፊቱ ምርጫ እያዘጋጁ ናቸው የሚል እምነት እንዳላቸው ገልጸዋል። ሆኖም በሚገባ የሚፈተኑ ይመስለኛል። ከሁለት ዓመታት በኋላ በሚካሄደው የአካባቢ ምርጫ ይታያል። በአንጎላ ታሪክ ለመጀመሪያ ጊዜ የሚደረግ ይሆናል። ገዢው ፓርቲ ኤምፒኤልኤ በአንዳንድ ወረዳዎች ላይ ብዙም ድጋፍ ላያገኝ እንደሚችል በመረዳት ስጋት አድሮበታል። ስለሆነም አሁን በአገሪቱ የሚደረጉት ለውጦች ዓላማ የገዢው ፓርቲ ሕዳሴ ላይ ያተኮረ ነው። ማርኩስ በበኩላቸው ገዢው ፓርቲ እንዲቀድም ከተፈለገ ኢኮኖሚውን ማጎላበት፣ በሚሊዮኖች ለሚቆጠሩት ሥራ አጥ አንጎላውያን የሥራ ዕድል መፍጠር ያስፈልጋል ብለዋል። ይህስ ካልሆነ ድረስ ግን አንጎላውያን በመንግሥት በኩል ለውጥ ተደረገ የሚል እምነት እንደማይኖራቸው ማርኩስ አስገንዝበዋል። አድማጮች፣ የወቅቱ የአንጎላ ፕሬዚደንት ሙስናን ለማስወገድ ስለሚያደርጉት ጥረት የተቀናበረው ዝግጅት እዚህ ላይ አብቅቷል። ሳምንት በሌላ ርዕስ እስክንገናኝ በደህና ቆዩን። አድማጮች ፕሮግራማችንን አጠቃለን። ከመሰናባታችን በፊት አጠራጠር ያሉ ዜና አሰማለሁ። በክረምት እረፍት ላይ የቆየው የኢትዮጵያ ሕዝብ የተወካዮች ምክር ቤት የ2011ን የመጀመሪያ ስብሰባ ፕሬዚዳንት ሙላት ተሾመ ንግግራቸውን በማድመጥ ተጀምሯል። በምክር ቤቱ የተለያዩ አዋጆችን በማሻሻል ረገድ በአመቱ ከሚያከናወኗቸው ተግባራት የጸረ ሸብር ሕጉን ማሻሻልም ይገኝበታል። የቀድሞ የሶማሌ ክልል ፕሬዝዳንት አቶ አብዲ መሐመድ ኡመርን ጨምሮ አራቱ ተጠርጣሪዎች ያቀረቡትን የዋስ መብት ጥያቄ ፍርድ ቤት ውድቅ አድርጓል ፖሊስ ያቀረበውን ተጨማሪ የምርመራ ጊዜ ፈቅዶ ተለዋጭ ቀጠሮም ሰጥቷል የዩናይትድ ስቴትሱ ውጭ ጉዳይ ሚኒስትር ማርክ ፓምፒዮና የቻይና ውጭ ጉዳይ ሚኒስትር ዋንግ ዪ ዛሬ ቤጂንግ ውስጥ ባካሄዱ ስብሰባ የሁሉም ሀገሮች የወደፊት ዲፕሎማሲያዊ ግንኙነት አንዱ የሌላውን ወገን በማይጎዳ መልኩ እንዲሆን ጥሪ አቅርበዋል አዲሱ የዩናይትድ ስቴትስ ጠቅላይ ፍርድ ቤት ተመራጭ ዳኛ ብሬት ካቫኖ ቃለ መሐላ ከመፈጸማቸው ጥቂት ሰዓታት በቀረቡበት በአሁኑ ወቅት ዲሞክራቶች አሁንም አልተኙላቸውም ሲሉ ፕሬዚዳንት ዶናልድ ትራምፕ በዲሞክራቶች ላይ ክስ አሰሙ። የዩናይትድ ስቴትስ ቀዳማዊት እመቤት ሚሌኒያ ትራምፕ በአራት የአፍሪካ ሀገሮች ለሳምንት ያደረጉትን የሥራ ጉብኝት አጠናቀዋል። በዚህ ወር አፍጋኒስታን ውስጥ የሚካሄደው የምክር ቤት ምርጫ የይስሙላ በመሆኑ ከዚህ ምርጫ መሳካት በሚንቀሳቀሱ ባለሥልጣናትና የደህንነት ኃይሎች ላይ እርምጃ እንዲወሰድ ታሊባን ለተዋጊዎቹ ትእዛዝ አስተላለፈ። ዜናው አበቃ። የተከበራችሁ አድማጮች ለዛሬ የሰኞ ምሽት ያሰናዳናቸው ዝግጅቶች በዚሁ መጠናቀቃቸው ነው። ነገ ከምሽቱ ሶስት ሰዓት እንገናኛለን። ይሁንና ከእኛ ቀጥሎ ደግሞ የትግርኛው ፕሮግራም እዚሁ ይቀጥላል። ያስተናገድናችሁ ቆንጅ ታዬና አዲሱ አበበ ነን። አብራችሁን ስለቆያችሁ እናመሰግናለን። ደህና አደሩ። ደህና አደሩ። Oh, you